የምስራች ድምፅ ነው። ተስፋ ለሴቶች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 ሰላም ጤና ይስጥልኝ። የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች እንደምን አምሽታችኋል? የጌታ ጸጋና ሰላም ይብዛላችሁ እያለን የዛሬውን ፕሮግራማችንን እንጀምራለን። በዛሬው ፕሮግራማችን ውስጥ ስለ አመራር ምንነት አብረን እናያለን። እዚህ ስቱዲያችንም እንግዳ ጋብዘናል። እስከ ፍጻሜ ቆይታችሁ ፕሮግራሙን እንድትከታተሉ እንጋብዛችኋለን። በቅድሚያ እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም እናመሰግንሃለን፣ ስለዚህ ጊዜና ሰዓት። በጌታ በኢየሱስ ስም ክብር ሁሉ ለአንተ ይሁን። እግዚአብሔር ሆይ በዚህ በሰላሳ ደቂቃ ጊዜ ውስጥ እንድትናገረን፣ እንድትመክረን፣ ቃልህ እንድታሰማን፣ እንድታጽናናን በጌታ በኢየሱስ ስም እንለምንሃለን። ሁሉ ለአንተ ክብር ይሁን። በጌታ በኢየሱስ ስም አሜን። see you. የተወደዳችሁ አድማጮቻችን በዛሬው ፕሮግራማችን ስለ አመራር ምንነትና በግል ሕይወታችን እንዴት እንደምንተገብረው እናያለን። ለዚህም ደግሞ እዚህ ስቱዲያችን እንግዳ ጋብዘናል። እንግዳችን ኢዮብ ገብረ እግዚአብሔር ይባላል። ወንድም ኢዮብ በምስራች ድምጽ መገናኛ አገልግሎት በስነ ጽሑፍ ክፍል ውስጥ አርታኤ ሆኖ እያገለገለ ያለ ወንድም ነው በትምህርቱም በነገረ መለኮት የመጀመሪያ ዲግሪና በአመራር ደግሞ ሁለተኛ ድግሪውን የሰራና በተለያዩ ማህበረ ምእመናን በማስተማር ይታወቃል። ከእርሱ ጋር ቆይታ እናደርጋለን። አብራችሁን ቆዩ። ኢዮብ፣ እንኳን ወደ ተስፋ ለሴቶች የሬዲዮ ፕሮግራም በሰላም መጣ። እንኳን ደህና ቆያችሁልኝ። አመሰግናለሁ። እሺ ጥራችንን አክብረ እዚህ ስለተገኘ በአድማጮቻችን እና በምስራች ድምጽ መገናኛ አገልግሎት ስም ከልብ አመሰግናለሁ። መነሻም እንዲሆነን አመራር ማለት ምን ማለት ነው? ዛሬ የምናወራበት ርዕሰ ጉዳይ እዛ ላይ ስለሆነ አመራር ምን ማለት ነው? እስቲ አመራር ማለት ያው፣ አመራር ካለ ተቋም አለ። አመራር ካለ በተቋም ውስጥ የሚሰሩ ሰራተኞች አሉ እና አመራር ካለ ደግሞ አመራሩ ሊደርስበት የሚፈልገው ግብ አለ። እንደገና ደግሞ በዛ ተቋም ውስጥ የሚገለገሉም ሰዎች አሉ። ስለዚህ እነዚህን ሁሉ አካቶ የሚመራ የመምራት ስልጣን የተሰጠው ወይም ስልጣን ያለው አካል ያለበት ነው አመራር ማለት እና እዚህ ላይ የምንመለከታቸው አሁን ተቋሙን ወደ አንድ ፍሬያማ ወደሆነ ተቋሙ ግብ ብሎ ወደ አስቀመጠው ነገር የሚያደርስ በተቋሙ ውስጥ ያሉ ሰራተኞቹን ደግሞ በአግባቡ ማኔጅ የሚያደርጋቸው ማለት የሚመራቸው የሚያስተዳድር አካል ነው ይሄ አመራር። እንደገና ደግሞ ከተቋሙ አገልግሎት የሚፈልጉ በተቋሙ አገልግሎት መርካት የሚፈልጉ ሰዎች አሉና እነዚህም ሰዎች እርካታ እንዲያገኙ ተግቶ የሚሰራ አካል እንደሆነ ነው የምንመለከተው። ስለዚህ አመራር ማለት ለኔ ተቋምን በተቋሙ ውስጥ ያሉ ሰራተኞችን እንደገና ደግሞ የተቋሙ ግብ የሚመታ እንደገና ደግሞ በተቋም ውስጥ የሚገለገሉ ሰዎችን እርካታ የሚያጎናጽፍ ማለት ነው። ለእኔ አሁን ካልከው የአንድ የወሰድኩት ነገር ምንድን ነው፣ አመራር ካለ ተቋም አለ። ይሄ እስቲ ስለ ተቋሙ እናውራና ተቋሙ እስከምን ደረጃ ድረስ ወደ ታች ይወርዳል? ተቋሙን እንደ ያው አመራሩ አንዱ ሚናው ምንድነው? ለተቋሙ የሆነ ሲስተም ወይም ደግሞ ስርዓት መዘርጋት አለበት እና መዋቅር የምንለው ማለት ነው በአማርኛ ያንን መዋቅር ይዘረጋል እና በዛ መዋቅር መሰረት አንዱ ለአንዱ ተጠሪ ወይም ደግሞ አንዱ ክፍል ለአንዱ ክፍል ተጠሪ እንዲሆን እያስተሳሰረ ይዞ በመጨረሻ ለአመራሩ ተጠሪነት ያለውን አካል ከስር መስርቶ ይንቀሳቀሳል። ስለዚህ በዚህ ሲስተም ነው ነገሮችን የሚመራውና ኢቨን ሲስተሞችን ወይም ደግሞ መዋቅሮችን የመዘርጋት ኃላፊነት የአመራሩ ነው። ይሄ አመራር ሚናው የዕለታዊ እንቅስቃሴዎችን ብቻ የሚያስፈጽም ሳይሆን ከዛ ባለፈው ሁኔታ ሲስተሞችንም የሚዘረጋ መዋቅሮችን የሚያቀናጅ እያንዳንዱ እንቅስቃሴ መስተሳሰሩን የሚያይ ፍሰቱን በደንብ አድርጎ የሚያጠናክር አመራር ነው ለእኔ አመራር ማለት። አሁን ወደሚቀጥለውን እንለፍና፣ ከሴቶች አንጻር እንዴት እናየዋለን? አሁን እንዳልከው አመራር ካለ ተቋም አለ ብለናል። ምናልባት ተቋሙን ይሄም የእኛ የምናዘጋጀው ፕሮግራም ለሴቶች ነው እና ምናልባት ቤተሰብ አንዱ ተቋም ነው። በአንድ አካባቢ የሚኖሩ ሰዎች ወይ አንድ ተቋም ሊሆኑ ይችላሉ። በአንድ መስሪያ ቤት የሚሰሩ ሰዎች አንድ ተቋም ሊሆኑ ይችላሉ እና ወረድ እናደርገውና ወደ ቤተሰብ ብናመጣው ይህንን ተቋምና ከሴቶች አንጻር አመራርን እንዴት እናየዋለን? ከሴቶች አንጻር እንደውም አመራር በቤተሰብ ውስጥ በተለይ ደግሞ ልጆችን እና ትዳርን በመምራት ሴቶች ትልቅ ሚና አላቸው። ህጻናቶችን ከታች ጀምሮ ጡት ከሚጠቡበት ጊዜ ጀምሮ ድክ ድክ ብለው ትምህርት ቤት ገብተው ራሳቸውን እስከሚችሉበት ድረስ ሴቶች እዛ ጋር ትልቅ ሚና አላቸው። ዳይሬክት የሚያደርጉ የሚመሩ፣ አቅጣጫ የሚያሳዩ፣ የሚመክሩ የቅርብ ሰዎች ባልየው ማለት አባትየውና እናትየው ናቸው። ስለዚህ እናትየው ትልቅ ሚና አላት። የአይሁድን ታሪክ ብንመለከት እስከ ሰባት አመት ድረስ ልጆች ትምህርት የሚያገኙት ኢመደበኛ የሆነ ትምህርት ቢሰጣቸው ያንን ትምህርት የሚያገኙት ልጆች ከእናታቸው ነው። ከዛ በኋላ ከሰባት አመት በኋላ ነው እንዲህ ፎርማል ወደሆነ ትምህርት ቤት ወይም ደግሞ መደበኛ ወደሆነ ትምህርት ቤት ውስጥ ገብተው እንዲማሩ የሚደረገው። ስለዚህ ወደ ትዳር ስንመጣ ሴቶች እናቶች ናቸው። የእናትነታቸው ድርሻ ደግሞ ማብላት ማጠጣት ብቻ ሳይሆን አመራርንም መስጠት ነው። ልክ ያልሆነውን ነገር ልክ አይደለም፣ ልክ የሆነውን ነገር ልክ ነው እያሉ አቅጣጫ ማሳየት፣ ስርዓት ማሳየት በማህበረሰቡ ስለሚኖራቸው ሚና እናቶች ለልጆች የሚገባውን ነገር የሚያደርጉ እንደገና ትዳራቸውም ላይ ከአባትየው ጋር በምክክር ቤታቸውን ይመራሉ። አሁን አባትየው አባት ቢሆንም ባል ቢሆንም የራስነት ድርሻ ቢኖረው ግን ብቻ ብቻውን አይደለም ውሳኔ የሚወስነው ከሚስትየው ጋር ተመካክሮ ተነጋግሮ እና ተወያይቶ ወደ አንድ ውሳኔ የሚደርሰው። ስለዚህ እዚህም ጋር ስንመለከት አመራር በመስጠት ሂደት ውስጥ በትዳር ውስጥም ሴቷ ትልቅ ሚና እንዳላት ነው የምንመለከተው። ስለዚህ በጋራ የሚሆን ነገር ነው፣ ሁሉ ነገር ሙቹዋል ነው እንጂ እኔ ብቻዬን ብቻ ልምራው ቢል ባልየው እናት ሚስት ታኮርፋለች፣ ልጆች ያኮርፋሉ። እንደውም ልጆች እየደረሱ ሲመጡ ልጆች ራሳቸው እዚህ ሚና ውስጥ ይገባሉ። ስለዚህ በቤት ውስጥ እናትየው ትልቁን ሚና ነው የምትጫወተው። ይህንን ሀሳብ ሰፋ አድርገን እንድናየው እፈልጋለሁና ቅድም አመራር ማለት ተቋም አለ በተቋም ውስጥ ያሉ ሰዎች አሉ፣ ወይም የሚመሩ ሰዎች አሉ። የነሱ ፍላጎት አለ። መሪው የነሱን ፍላጎት የማሟላት ከነሱ ጋር ባለው ግንኙነት ውስጥ የማቀናጀት ስራ ፍሰቱን የመጠበቅ ስራ እንደሚጠበቅበት ቅድም ስንነጋገር ነበር እና ከዛ ጋር ሴቶች ይህንን ኃላፊነት ከመወጣት አንጻር የተወሰነ አንስተዋል ልጆች ላይ ግን የሴቶችን ድርሻ ስናስበው ከልጆችም ደሞ አለፍ ይላል። ጎረቤቶች፣ ቤተ ክርስቲያን አካባቢ፣ በዙሪያቸው ባሉ ሰዎች ጋር ካላቸው ነገር ጋር እንዴት ነው ያንን ነገር ማሰብ ያለባቸው? ብዙ ጊዜ ሴቶች ሳያውቁት ሲተገብሩት ይገኛሉ። ግን ተሰምቷቸው ደግሞ በትክክል ኃላፊነት ወስደው እንዲሰሩ ከማድረግ አንጻር ምን ትመክራለህ አንተ? አንደኛ እዚህ ጋር የምንመለከተው ባልየው ድርሻ አለው። ሚስትየውን የማበረታታት ሚስትየው በእግዚአብሔር አምሳልን የተፈጠረችው በሰውነቷ በእግዚአብሔርም በሕግም ፊት እኩል ነች ከባልየው እኩል ነች። ስለዚህ ሚስትየው ምንም እንኳን በባልየው ስር ወይም ደግሞ ባልየው የቤቱ ራስ ነው ቢልን መጽሐፍ ቅዱስም፣ ሚስትየው ደግሞ አንድ ጥግ ቦታ ላይ የምትቀመጥ የሆነች ቁስ አደለችም እና የራሷ መብት ያላት የራሷ ፍላጎት ያላት እና ሀሳብ ያላት ሀሳቧ ደግሞ እጅግ ጠቃሚ የሆነ እንደሆነ መጀመሪያ ራሷን መቀበል መቻል አለባት። እዛ ደግሞ ባልየው ይሄንን ነገር ማሳየት አለበት። አሁን ዛሬ ስንመለከት በቤተ ክርስቲያን ውስጥ ትልቅ የአመራር ሚና ሲጫወቱ እንመለከታለን። ሴቶችን እስከ ሽምግልና ድረስ ሲመሩ፣ ቤተ ክርስቲያንን ሲያስተዳድሩ እንመለከታለን። እና ይሄ የሚያሳየው ምንድነው? በእነሱ ውስጥ እግዚአብሔር ያስቀመጠው ጸጋ እንዳለ ልክ ወንዱ መምራት እንደሚችለው ሴቷ መምራት እንደምትችል ነው የሚያሳየው። ስለዚህ የሴቶች ሚና እዚህ ጋር የሚናቅ አይደለም። ግን ሴቶች ብዙ ጊዜ ራሳቸውን አይቀበሉትም፣ እንደተባለው ከባህል ተጽዕኖ የተነሳ፣ ከተለያየ ነገር የተነሳ ራሳቸውን አይቀበሉትም። ስለዚህ አንደኛ ራሳቸውን እንዲቀበሉት ባልየው ቢያበረታታ ሞር ሴትየዋ ራሷን የመቀበል አቅሟ እየዳበረ ይመጣል፣ እችላለሁ የማለት ወደ እውነታው ከመጣን ዛሬ በተቋም ውስጥ አመራር ሲሰጡ እንመለከታለን። የአንድ ተቋም ስራ አስኪያጅ ሆነው ሲያስተዳድሩ እንመለከታለን። እስከ ሚኒስትር ደረጃ በሀገራችን እንኳን እንመለከታለን። ስለዚህ ይችላሉ፣ ይሰራሉ። ማከናወን እና የሚችሉትን ነገር ሁሉ መፈጸም የሚችሉ ናቸውና የማይችሉት ነገር የለም። ወንዱ ያለውን ችሎታ ሴቷም እንዳላት፣ ይህንን መቀበል አለባት። የባህል ተጽዕኖ ደግሞ ስላረፈባት ይህንን መቀበል እንኳን ቢያቅታት፣ ባልየው ይህንን እንድትቀበል የራሱን አስተዋጽኦ ማበረከት እንዳለበት ነው እኔ የሚሰማኝ እና እግዚአብሔር ደግሞ ጸጋን ሲሰጥ ወንድ ሴት የሚል ነገር አላስቀመጠ። እግዚአብሔር ለሴቷም ጸጋን ሰጥቷታል። እንደ መንፈሳዊ ይዘት ስናመጣው ጸጋን ይሰጣል። አሁን ጥሩ አድርገው ሲያስተምሩ የምንመለከታቸው እህቶች አሉ፣ ሲያማክሩ የምናያቸው እህቶች አሉ፣ አመራርም ሲሰጡ የምናያቸው እህቶች አሉ እና በየትኛውም ስፍራ ላይ ገብተው መስራት እንደሚችሉ እነሱም ይሄንን መቀበል አለባቸው። እንደገና ደግሞ ባልየውም ማህበረሰቡም ይሄንን ነገር ተቀብሎ ሰዎች በሰውነታቸው እኩል ስለሆኑ ሴቷ ከባልየው እኩል ማድረግ የምትችለውን ነገር ሁሉ ማለት የተሰጣትን ጸጋ ሁሉ ተጠቅማ አገልግሎትን መስጠት እንዳለባት ነው እኔ የሚሰማኝ ና በዚህ መልክ ብንወስደው ጥሩ ነው ብዬ አስባለሁ አንተም አሁን ወደ መጨረሻ ላይ ነካ አድርገዋል ና የሚቀጥለው እንዲህ ማነሳው ሀሳብ ምንድ ነው ይሄ አመራር ከመጽሐፍ ቅዱስ አንጻር ማለት መጽሐፍ ቅዱስ የህይወታችን መመሪያ ነው እና ከዛ አንጻር እንዴት ነው የምንቃኘው ያው ከመጽሐፍ ቅዱስ አንጻር ስንመለከተው ያው በመጽሐፍ ቅዱስም ያ በተለይ በብሉይ ኪዳን ሄደን ስንመለከት አሁንም የባህል ተጽዕኖ ነበረው። እህቶች ውስን ነገር ላይ እንዲንቀሳቀሱ ብቻ ይፈቀድላቸው እንደ ነበረ እንመለከታለን። ግን በመጽሐፍ ቅዱስ ውስጥ አንድ የምናያት ሴት በተለይ ደግሞ በብሉይ ኪዳን በመሳፍንት መጽሐፍ ላይ ምዕራፍ አራት ላይ ሄደን የምናያት ዲቦራ ምትባል ሴት እንመለከታለን። ያቺ ሴት በነብይነት የምታገለግል ሴት እንደሆነች እንመለከታለን። ነብይነት ብቻ ሳይሆን በእስራኤላውያንም ትፈርድ እንደነበረ እና ፍርድ ፍለጋ ፍትህ ሲጣመምባቸው ሰዎች እየመጡ ከእሷ ፍትህን ያገኙ እንደነበረ እንመለከታለን። እቺ ሴት የፍትህ አገልግሎት ውስጥ ገባች ማለት የተጣሉ ሰዎችን ታስታርቃለች፣ ፍትህ የተጣመመባቸውን ፍትህ ታቃናላች ከዚህ አንጻር ዳይሬክት የማድረግ የመምራትንም ስራ ከዛ ጋር ተያይዞ እየሄደ እንደሆነ ነው የምንመለከተው። ስለዚህ ይህንን ጊዜ ስንመለከተው ለረጅም ዓመታት ምናልባትም እስከ ሰማንያ ዓመት የሚጠጋ ዓመታት ድረስ በመሳፍንት ዘመን መሪ አልነበረም እና በጣም ችግር የነበረበት ቀውስ የነበረበት ዘመን ነው እና በዚህ ዘመን ግን ይቺ ሴት ጥሩ የሆነ አመራር ስትሰጥ እሷ በነበረችበት ጊዜ አመራርን ስሰጥ እንመለከታለን። እንደውም መሳፍንት ምዕራፍ አራት ላይ ስንመለከት እግዚአብሔር ሲሳራና ሰራዊቱን አሳልፎ ለመስጠት ባርቅን እንዳስነሳው መጽሐፍ ቅዱሳችን ይነግረናል በዛ ክፍል ላይ እና ባርቅን ሲያስነሳው መልእክቴም ያመጣችለት እሷ ነበረች እና ግን ለመልእክቱ ምላሽ ሲሰጥ አንመለከትም እና ለመልእክቱ ምላሽ ካለመስጠትም ባሻገር አንቺ ካልወጣሽ እኔ አልወጣም በሚል ምክንያት እሷም አብራው ወደ ጦርነት ወጥታ ከባርጋ አመራር ስትሰጥ እንመለከታለን። ይሄ የሆነበት ምክንያት በምንድነው እንደው ቢባል እሱ ከመፍራቱ ከመደንገጡ የተነሳ ነው። እሷ ነቢይ ስለነበረች፣ የእግዚአብሔር መንፈስ ያረፈባት ሴት ስለነበረች፣ መልእክትን ታመጣ የነበረች ሴት ስለነበረች የእግዚአብሔርን ሐሳብ ትረዳለች ብሎ እሱ ስላወቀ እንደ ዋስትና ነው ይዟት የወጣው በዚህም ሆነ በዛ ግን፣ እዛ ጦርነት ላይ አመራር በመስጠት ከሱ ጋር ሚና ተጫውታ ያ ጦርነት በድል ሲደመደም ነው የምንመለከተው። ስለዚህ እግዚአብሔር ዝቅ ባለውም አህያ መጠቀም ሲፈልግ የተጠቀመበት ጊዜ አለ። እንኳን በሰብአዊ ፍጡር ማለት ነው። ስለዚህ እግዚአብሔር ይጠቀማል ሰዎችን። እና እዛ ጋ የምናየው ነገር ይሄ ሲሆን ነው እና ዲቦራ አመራር እንደሰጠች እዛ ጋ እንመለከታለን። ያው አሁን በዘመናችን የምናየውን ነገር ስንመለከት በቤተ ክርስቲያን ውስጥ ያላቸው ሚና ቀላል የሚባል አይደለም። እኔ ከብዙ እህቶች ጋር ኮሚቴ ውስጥ፣ የተለያየ መንፈሳዊ ኮሚቴ ውስጥ አመራር አብረን ሰጥተን እናውቃለን። እና በጣም ብልህ አስተዋይ፣ እና ምን ማድረግ እንዳለባቸው የሚያውቁ እና ያለውን የተቋሙን ወይም ደግሞ የቤተ ክርስቲያንን ግብ እንዴት አድርገው መምታት እንዳለባቸው የሚያውቁ ብልህ ሴቶችን እኔ አይቻለሁ በተሞክሮ ማለት ነው ወደ ሎላዊ መሪነት ወይም የሰርቫንት ሊደርሽፕ ወደሚባለው እንለፍ። ና ምን ማለት ነው? ብዙ ጊዜ ከዚህ ጋር ኢየሱስ ይነሳል። ና ከሱስ ምን እንማራለን? ሎላዊ መሪነት የሚለው ጽንሰ ሀሳብ የመጣው በኢንዱስትሪ አብዮት ጊዜ ነው እና ሰራተኞች በጣም ይጨቆኑ ነበር እና የፋብሪካ ባለቤቶች ከአቅም በላይ ያሰሯቸው ነበር እና የተገደበ ሰዓት አልነበራቸውም። እንደገና መብታቸው ይጣሳል። የፋብሪካ ባለቤቶችና ወይም ደግሞ የፋብሪካ ስራ አስኪያጆች በሰራተኞች ላይ ከፍተኛ ተጽዕኖ ያመጡ ነበር። ስለዚህ አንዳንድ ጸሐፊያን ይህንን ጽንሰ ሀሳብ ይዘው ውቅ ሲሉ ነው የምንመለከተው። እና ሎሌያዊ መሪነት እየመሩ ማገልገል ሁለት ነገር ነው። በራሱ ቃሉን ስንመለከተው የሚጣረስ ይመስላል። ሰርቫንት ሊደርሺፕ መሪ ነው፣ በዛው አቅጣጫ ደግሞ እንደገና አገልጋይ ነው። ስለዚህ ሎሌነትንም መሪነትንም አብሮ ማስኬድ ይቻላል። አንድ የመስሪያ ቤት መሪ ማለት አለቃ እጁን ኪሱ ከቶ እንደዚህ አድርጉ እንደዚህ ሁኑ የሚል ሳይሆን እያገለገለ የሚመራ እየመራ የሚያገለግል ማለት ነው። ስለዚህ ይህን ስንመለከት ሎሊያዊ መሪነት የሚለውን ጽንሰ ሀሳብ ሁለት ነገሮችን አንድ ላይ አጣምሮ የያዘ ነገር ማለት ነው። ማለት መሪነትንም አገልጋይነትንም አገልጋዩ የአገልጋይነትንም ነገር መጣል የለበትም። ያገለግላል ከማንኛውም እዛ ካሉት ከተቋሙ ሰራተኞች ጋር ማለት ነው። እያገለገለ በዚህ አቅጣጫ እንደገና ደግሞ አብሮ ምን ያደርጋል? ይመራል፣ አመራርንም ይሰጣል። ስለዚህ ይሄ ሎላዊ መሪነት ያው በተለያ መጽሐፍ ቅዱስ ላይ ስንመለከት ነህሚያን መውሰድ እንችላለን። ነህሚያን ስንመለከተው እግዚአብሔር የፈረሰውን የኢየሩሳሌምን ቅጥር እንዲሰራ ብዙ ከጸለየ ከማለደ በኋላ በንጉሡ በአርጤክስስ ፊት ሞገስ ሰጥቶት ወደ ምድሩ ተመልሶ ያንን የኢየሩሳሌምን ቅጥር ሲጠገን ነው የምንመለከተው። መለከተው እና የኢየሩሳሌምን ቅጥር በሚጠገንበት ሰዓት አመራርን ሲሰጥ አመራር ብቻ አልነበር፣ የሚሰጠው አብሮ ይሰራ ነበር። አብሮ ድንጋይ ይሸከም ነበር። አብሮ ጣውላ ይደረድር ነበር። አብሮ ጎንበስ ቀናይል ነበር። እንደገና ደግሞ ጦቢያው፣ ሰንበላጥ፣ ጌሳም ከተባሉ ቅጥሩን እንዲሰራ ከማይፈልጉ ሰዎች ጋር እየተፋለመ አመራርን እየሰጠ አመራር በመስጠት ብቻ ሳይሆን ደግሞ አብሮ ቅጥሩን እየሰራ አብሮ እየጠገነ አብሮ የሚያስፈልገውን ነገር ሁሉ ማንኛውም እስራኤላዊ ቅጥሩን እንደሚጠግን ሰው እየጠገነ ስራን ይሰራ እንደነበር እንመለከታለን። አሁን ደግሞ በዚሁ ወደ ዓለማችን ስንመጣ ደግሞ ያው በዓለማችን ውስጥ ምስቅልቅል መፈጠር ተጀመረ። የሰዎች መብት ይረገጣል። ሰዎች አላግባብ ረጅም ሰዓት ይሰራሉ። ለስራቸው የሚገባቸውን ክፍያ አያገኙም። እንደዚህ እንደዚህ አይነት ነገሮች በጣም እየተፈጠሩና አለመግባባቶች በጣም እየከረሩ ሲመጡ ሎሊያዊ መሪነት ወይም ሰርቫንት ሊደርሺፕ የሚለው ጽንሰ ሀሳብ ብቅ በማለት ለዚህ ለተመሰቃቀለው ነገር መፍትሄ ሲሰጥ እንመለከታለን። ወደ ኢየሱስ ክርስቶስ ስንመጣ ኢየሱስ አምላክና የፍጥረት ዓለሙ መሪ ሆኖ ሳለ ራሱን ዝቅ አድርጎ የብዙዎችን ልብ እንደማረከ ነው የምንመለከተው። መጽሐፍ ቅዱሳችን በፊልጵስዩስ ምዕራፍ ሁለት ላይ ሄደን ስንመለከት ኢየሱስ ራሱን ባዶ እንዳደረገ፣ ራሱን እንዳዋረደ እና መወለድ በሚገባው ስፍራ አይደለም። እኛ እግዚአብሔር ረድቶን ብዙዎቻችን ሆስፒታል ውስጥ ይሆናል የተወለድ ነው ክሊኒክ ውስጥ ይሆናል የተወለድ ነው ወይም ደግሞ በቤታችንም ቢሆን ስንወለድ ጥሩ እንክብካቤ ተደርጎልን የተወለድ ነው። ግን ኢየሱስን ስንመለከተው በከብት በረት ላይ ነው የተወለደው። እና ምን ያህል ራሱን ዝቅ እንዳደረገ ደግሞ እያገለገለ እያለ ራሱን ዝቅ ከማድረጉ የተነሳ የደቀ መዛሙርቱን እንኳን እግር እስከማጠፍ ድረስ ራሱን አውርዶ፣ ግን እኮ መሪያቸው ነው፣ ግን እኮ መምህር ነው፣ ግን እኮ አቅጣጫ የሚያሳያቸው ነው ለደቀ መዛሙርቱ። በዚህ ግን አቅጣጫ ስንመለከተው ደግሞ ራሱን ዝቅ አድርጎ ሲያገለግል ነው የምንመለከተው። ስለዚህ ኢየሱስ ማንም ስልጣን አለኝ ማንም ክብር አለኝ ማንም አቅም አለኝ ከሚለው በላይ አቅም ያለው ነው። ስልጣን አለኝ ግን ሰማይና ምድርን የፈጠረ ቢፈልግ በሰከንድና በማይክሮ ሰከንድ ውስጥ ዓለምን ማጥፋት የሚችል እያንዳንዱን ነገር በመለኮታዊ ስልጣኑ ማድረግ የሚችል ግን ያንን ሳይጠቀም ተራ በሆነ እጅግ በጣም በወረደ ማንም ሰው ሊመጣበት በማይችልበት መንገድ ራሱን ዝቅ አድርጎ የመጣ እንደውም የሰርቫንት ሊደርሺፕ ወይም ደግሞ የሎሌያዊ መሪነት ትልቅ ተምሳሌት ሊሆን የሚችል ነው ኢየሱስ እና ራሱን በጣም ምሳሌ ያደረገ እንደሆነ ነው የምንመለከተው። ስለዚህ ኢየሱስ በጣም ሞዴላችን ነው ብለን ብንወስደው ምንም የማናፍርበት አይነት አምላክ ነው እና፣ ስለዚህ ኢየሱስ ክርስቶስ በዚህ መንገድ ነው የመጣው። እንዲሁም ማቴዎስ ወንጌል ምዕራፍ 20 ላይ ስንመለከት በእነሱ መካከል ያው ጸብ እንደተፈጠረ ማን ነው ታላቅ በመጨረሻው ጊዜ የሚል ጭቅጭቅ እንደተፈጠረ ነው የምንመለከተው። እንደውም እዛ ላይ ስንመለከት እናትየው ሁሉ በቤተሰብ ምክር አድርገው ለኢየሱስ ጥያቄ እንደቀረበለት እንመለከታለን። ምንድን ነው ልጆቼን አንዳቸውን በቀኝ አንዳቸውን በግራ አድርግልኝ፣ አንተ በመንግስት በመጣህ ጊዜ። እዚህ ጋር የምንመለከተው ምንድን ነው የስልጣን ፍላጎት ነው። ኢየሱስ ክርስቶስ ግን ማንም ትልቅ ሊሆን የሚወድ ቢፈልግ ራሱን ዝቅ ያድርግ፣ ማንም የሁሉ ጌታ መሆን ከፈለገ ራሱን ባሪያ ያድርግ። ስለዚህ ኢየሱስ ይህንን ምሳሌ ነው ደግሞ ኢየሱስ ያልሆነውን አይደለም። አንዳንድ ጊዜ ሰዎች በጣታቸው ሊነኩት የማይፈልጉትን ነገር በሰው ላይ ሊጭኑ ይችላሉ። ኢየሱስ ክርስቶስ ግን የሆነውን እሱ በምድር ላይ ሲመላለስ ሆኖ ያሳየንን ነገር ነው ከእኛ የጠበቀው፣ እና ኢየሱስ ክርስቶስ ምን ያህል ምሳሌ እንደሆነን እንመለከታለን። ስለዚህ ዛሬም እንደ ቤተ ክርስቲያን አመራር እንደ እህቶችም የሰርቫንት ሊደርሺፕን ወይም የሎሊያዊ መሪነትን ጽንሰ ሀሳብ ተከትለን መሄድ እንዳለብን አስባለሁ። ምክንያቱም መሪ ከሆነን ሰዎችን ማሸነፍ የምንችለው እኛ ስንሰራ ነው። አንድ መጋቢ ነገ ቤተ ክርስቲያኔን ቀለም እቀባለሁ ቢል በማለዳ ተነስቶ ቱታ አድርጎ መሰላል ላይ ወጥቶ ቤቱን እየጠረገ ቢጠብቅ፣ ሌላው ሰው ሲመጣ ላለመስራት የሚሰጠው ምንም አይነት ምክንያት አይኖርም። እና እንደ ሞዴል የሚታየው መሪ ነው ከመሪ የሚጠበቅ ነገር አለ መሪ ደግሞ በምሳሌነት ሲታይ ሰዎችን የማሸነፍ ሰዎችን የመግዛት የሰዎችን አእምሮ የመቆጣጠር ሰዎች ለመልካም ስራ እጃቸውን እንዲያበረቱ የማድረግ አቅም አለው መሪ ስለዚህ መሪዎች በሞዴልነት መታየት አለባቸው ስለዚህ ሞዴል ደግሞ የሚሆኑት ሰው የሆነውን ነገር ሌላው ሰው እንዲሰራ የሚፈለገውን ነገር አብረው ተሳትፈው መስራት ሲችሉ ነው። ስለዚህ ሎሊያዊ መሪነት የሚያበረታታው ይህንን እንደሆነ ነው የምንመለከተው፣ መጽሐፍቶችንም ስናነብ በምናየው ነገር። ይሄንን ወደታች ወረድ እናድርገውና ወደ እናትነት እንምጣ። ምናልባት ወደ ቤት ውስጥ ነገሩን አምጥተ ነው ማለት ነው። ይሄ ሎሊያዊ መሪነትን ከእናት አንጻር እንየውና ሎሊያዊ መሪ የሆነ ሰው ሞዴል መሆን አለበት። ለሌላውም ጥሩ ምሳሌ መሆን መቻል አለበት እና ስለዚህ ከዛ አንጻር አንዲት ሴት እንዴት ነው ለለልጆቿ በዙሪያ ላሉ ለባሏም እንደዚህ ጥሩ ምሳሌ መሆን የምትችለው? ይህንን የኢየሱስን ሕይወት ወደ ሷ ውስጥ በማስረጽ ማለት ነው። ያው እህቶች በአብዛኛው ስንመለከት የቤተሰቡን ኃላፊነት የሚወስዱት እነሱ ናቸው። እንደውም እኔ መጫን የምፈልገው ወንድሞችን ነው በዚህ አጋጣሚ ማለት እህቶች ብዙውን ጊዜ በቤት ውስጥ ያለውን ነገር በጣም ብዙ ነገር ከቨር የሚያደርጉት እነሱ ናቸው። እንደውም ብዙ ጊዜ እኛ ባሎች የመርዳት ነገራችን በጣም ደካማ እንደሆነ ነው የሚመለከተው። እና ያም ሆኖ አልፎ አልፎ የሚፈጠሩ የስልጣን መዛባቶች፣ አለመግባባቶች ይከሰታሉ። ብዙ ጊዜ አለመግባባቶች የሚከሰቱት ወንዱ ከሚያሳየው የበላይነት ስሜት የተነሳ ነው። እና እህቶች በቤት ውስጥ ይሰራሉ፣ ለልጆቻቸው ይደክማሉ። ቤት ውስጥ በእያንዳንዱ ከምግብ ዝግጅት፣ ቤት ጽዳት፣ ልብስን ከማጠብ ከተለያዩ ነገሮች የተነሳ ያለውን ሸክም በእነሱ ላይ እንደወደቀ ነው እኔ የምመለከተው። ስለዚህ አሁን በዚህ አቅጣጫ ያላቸው ነገር ጥሩ ሆኖ ሳለ ግን ደግሞ በራስ መተማመናቸው እያደገና እየጨመረ መምጣት አለበት። ማለት ቤት ውስጥ ካለው ነገር ወጣ ብለው በአደባባይም ስራ መስራት እንደሚችሉ በአደባባይም ተጽዕኖ ማምጣት እንደሚችሉ እና ሁለቱን ነገር ማስኬድ እንዳለባቸው ነው እዚህ ማስበው እና ለዚህ ደግሞ ባሎች ትልቅ ሚና አላቸው። ሚስቶቻቸው እንዲያድጉ ሚስቶቻቸው እንዲማሩ ምናልባት እነሱ ሻል ያለ የትምህርት ደረጃ ላይ ከደረሱ ከእነሱ ጋር እኩል አብረው መምጣት የሚችሉበትን ወደ ትምህርት ገበታ መምጣትና መበረታታት እንዳለባቸው ማደግ እንዳለባቸው አብረው ደግሞ ቤታቸውን ማሳደግ እንዳለባቸው ይህንን ነው የማስበው ና ያው በዚህ አቅጣጫ ብዙ መሰራት አለበት። ቤተ ክርስቲያን መስራት አለባት። ቤተ ክርስቲያን የጋብቻ በጋብቻ አቅጣጫ ሰዎች እንዴት ቤታቸውን መምራት እንዳለባቸው የጋብቻ ትምህርትን መስጠት አለባት። እንዴት አድርገው ቤታቸውን ማስተዳደር እንዳለባቸው፣ ልጆቻቸው እንዴት መያዝ እንዳለባቸው፣ በእግዚአብሔር ቃል እንዴት መንከባከብ እንዳለባቸው ባልየው ደግሞ የሚስትየውንም ድርሻ በተወሰነ መልኩ መጋራት እንዳለበት አብረው አይተው፣ በዚህ አቅጣጫ ቤተ ክርስቲያን ትልቅ ሚና እንዳላት አስባለሁ እና እህቶችም ደግሞ ይሄንን ነገር መቀበል መቻል አለባቸው በቃ እኔ እችላለሁ እኔ መስራት እችላለሁ፣ መማር እችላለሁ! ትልልቅ የሆኑ የተቋምን የማስተዳደር ደረጃ ድረስ አቅም አለኝ፣ ጉልበት አለኝ የሚል በራስ መተማመን ማሳደግ መቻል አለባቸው። ደግሞ ሰው መጀመሪያ ራሱን ነው በኮንፊደንስ ማሳደግ ያለበት እንጂ ከሰዎች የሚመጣ ውጫዊ የሆነው ማበረታታት ሁለተኛ ነገር ነው። እኔ እችላለሁ፣ እኔ ማድረግ እችላለሁ፣ መስራት እችላለሁ፣ መማር እችላለሁ እግዚአብሔር ለአንተ አእምሮ እንደሰጠ ለማንኛውም ሰብአዊ ፍጡር አእምሮ እንደሰጠው ለእኔም አእምሮ ሰጥቶኛል፣ እና መማር መስራትም፣ ነገሮችን ማሸነፍ እችላለሁ ብለው ካሉ ከዚህ ነው የሚጀምረው። ስለዚህ ይህንን በማሰብ እህቶችም ይህንን ማሰብ አለባቸው። ማህበረሰቡም ለዚህ ትልቅ ሚና መጫወት መቻል አለበት። አሁን መብቃት አለበት። ይሄ አንዱ የበላይ አንዱ የበታችም፣ በንግግር በውይይት፣ በመመካከር፣ በመተሳሰብ ማመን መቻል አለበት። እና ጥሩ ዜጋ ማፍራት የሚቻለው ለልጆቻችን መልካም ሞዴል መሆን የምንችለው በመመካከርና በመነጋገር ውስጥ እንደሆነ ነው የምንመለከተው። እንግዲህ ወንድምየው እዚህ ስቱዲያችን ድረስ ተገኝተ ልምድህን ያለህን እውቀትን ስላካፈልከን በምስራች ድምጽ መገናኛ አገልግሎት በተስፋ ለሴቶች የሬዲዮ ፕሮግራም ስም ከልብ አመሰግናለሁ። ሌላ ጊዜም በተምሳ በተለያዩ ፕሮግራሞች ሌላ ጊዜም እንደምንገናኝ ተስፋ አድርጋለሁ። ጌታ ይባርክ። አሜን።